ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታሳሳያ 2007 ዓ ም ዝግጅታችን ጀምሯል ጤና ይስጥልን እንደምናመሻችሁ እንደምናመሻችሁ ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና ቆንጂት ታየ ነን ችግሮች እውነትም በትክክል አሉ ስራ ላይ አለው ችግሩ እንግዲህ ነጻ አገልግሎት እየሰጠው ነው ረዳት ፕሮፌሰር መረራ ጉዲና ከአዲስ አበባ ዩኒቨርሲቲ ተባረዋል የሚሉትን የሰሞኑን ዘገባዎች በተመለከተ ከሰጡን ቃል የተወሰደ ነው ያደመጣችሁት የኢትዮጵያ ፖለቲካ በአውሮፓውያን አሁን በሚያልቀው 2014 ዓ ም ምን ይመስል ነበር? መለስ ብሎ የሚቃኝ ዘገባ ደግሞ የምሽቱ አብይ ርዕስ ይሆናል። ሌሎችም ዘገባዎች አሉን። ከርዕሶች ከዜናዎቻችን ደግሞ ዋና ዋናዎቹ ካሜሩን ቦኮሃራም ላይ የሮኬት ጥቃት አደረሰች። የጠፋው የኢንዶኔዥያ አይሮፕላን ፍለጋ አሁንም እንደተጠናከረ ነው። ወደ ጣሊያን ሲጓዝ ተቃጥላ በነበረች መርከብ ላይ የነበሩ ተሳፋሪዎች በሕይወት የተረፉት ሙሉ በሙሉ እንዲወጡ ተደረገ የሚሉ ዋና ዋና ዜናዎች አሉን። ለሁለተኛው አጋማሽ ስፖርት አፍሪካ ነክ ርዕሶችና ጤና ፕሮግራሞች ተሰናድተዋል። መልካም ምሽት። ካሜሩን ከናይጄሪያ ጋር የሚያዋስኗት የድንበር ከተሞችን የተቆጣጠሩትን ቢያንስ ወደ አንድ ሺህ የሚሆኑ የቦኮ ሐራም ተዋጊዎች በሮኬት ማጥቃቷን ተናገረች። ነውጠኛው ቦኮ ሃራም አሺጋሺ የተባለውን ከተማ በርካታ በአካባቢው የሚገኙ መንደሮችን በከፊል እንደሚቆጣጠሩ ታውቋል። የቪኦኤ ጋዜጠኛ ሞኬ ኤድዊን ኪን ዜካ ከያውንዴ እንደዘገበው ቦኮ ሃራም በርካታ ሴት ልጆችን ጠልፎ ካለፈው አርብ ጀምሮ በግዳጅ ከተዋጊዎቹ ጋር እያጋባ መሆኑን የሀገሪቱ መንግስት ገልጿል። ዝርዝሩን ትዝታ በላቸው ይዘዋለች። የካሜሩን ወታደራዊ ቃል አቀባይ ኮሎኔል ባጃክ እንዳሉት ወደ አንድ ሺህ የሚሆኑ የባኮ ሀራም ተዋጊዎች ሰባት ናይጄሪያን የሚያዋስኑ ድንበሮች ውስጥ በከፊል ተቆጣጥረዋል። በመንደሮች ውስጥ የሚገኙ ሴቶች ልጆችንም ጠልፈዋል። ሰሜን ሰርስ ንሰኝ ት ላ ሲ ንርማን ንርዳንት ቦኮ ሀራም ገብቶ ዕድሜያቸው ከ12 እስከ 15 የሚሆን ሴቶች ልጆችን ሰብስቦ እንደወሰደና ከተዋጊዎቻቸው ጋር በግዳጅ እንዳጋቧቸው ለዚህም በሐውሳ ቋንቋ የተጻፈ ማስረጃ እንደተገኘ መንደርተኞቹ ነግረውናል ነው ያሉት ኮሎኔል ዲዲር ባቻክ። ቦኮ ሀራም ካለፈው ዓመት ጀምሮ ሴቶች ልጆችን እየጠለፈ በባርነት መሸጥና ለተዋጊዎቹ ማጋባቱን ቀጥሎበታል። ይህ ድርጊቱ ከፍተኛ ዓለም አቀፍ ትኩረት የሳበ ሲሆን ሴቶች ልጆችን ከጠለፋ ለመከላከል የናይጄሪያ መንግስት የሚያደርገው ጥረት እስካሁን ስኬት አላሳየም። አሁን ታዲያ ቦኮ ሃራም የሴቶች ልጆች ጠለፋውን በካሜሩንም እያስፋፋ ነው። ቦኮ ሃራም በካሜሩን ድንበር ላይ ባለፈው ሳምንት የተያዙ ወደ አንድ መቶ የሚሆኑ ተዋጊዎቹንም ለማስለቀቅ እየተዋጋ መሆኑ ታውቋል። ሆኖም የካሜሩን የኢንፎርሜሽን ሚኒስትር ኢሳ ባካሪ የሀገራቸው የአየር ኃይል ነውጠኞቹን ለማስለቀቅ የአየር ድብደባ እያካሄደ መሆኑን ተናግረዋል። ትናንት እሁድ ማለዳ በረራ ላይ እንዳለ የጠፋው የኢንዶኔዥያ አውሮፕላን አሁን ያለው ምናልባት ባህር ወለል ላይ ሳይሆን እንደማይቀር የኢንዶኔዥያ የፍለጋና ሰውን ከአደጋ የማውጣት መስሪያ ቤት ኃላፊ አስታወቁ። የኤጀንሲው ዲሬክተር ባምባንግ ሱሊስቲዮ ዛሬ ጃካርታ ላይ ለጋዜጠኞች መግለጫ በሰጡበት ወቅት 162 ሰው ይዞ የተነሳው ኤርበስ 320 አውሮፕላን ኢንዶኔዥያ የባህር ዳርቻ አካባቢ ጃቫ ባህር ውስጥ ወድቆ ሊሆን እንደሚችል አመልክተዋል። በተሰጡት የአካባቢ ጠቋሚ መረጃዎችና አውሮፕላኑ ሊወድቅ የሚችልበትን ቦታ ስንገምት፣ ሊሆን የሚችለው አውሮፕላኑ አሁን የሚገኘው ባህር ወረር ላይ ነው። የአውሮፕላኑ መውደቅ ተከትሎ የሀገራቸው የአቪዬሽን አሰራሮች ሁሉ በድጋሚ እንዲፈተሹና እንዲጠኑ ትዕዛዝ ማስተላለፋቸውን ፕሬዚደንት ጆኮ ዊዶዶ ተናግረዋል። በጣም ነው የደነገጥኩት። የመንገደኞቹ ቤተሰቦች አሁን ያሉበትን ሐዘን እገነዘባለሁ። መላው የኢንዶኔዥያ ህዝብም አብሮ እያዘነ ነው። እየተካሄደ ባለው ዓለም አቀፍና ግዙፍ የፍለጋ ዘመቻ ውስጥ መርከቦች፣ አውሮፕላኖችና ሄሊኮፕተሮች እየተሳተፉ ሲሆን ዩናይትድ ስቴትስን ጨምሮ ብዙ ሀገሮች በፍለጋው ለመሳተፍና ለማገዝ ዝግጁ መሆናቸውን አስታውቀዋል። ኢንዶኔዥያ በራሷ ብቻ አስራ ሁለት መርከቦችንና እጅግ በርካታ ቁጥር ያላቸውን ፈጣን ጀልባዎች ለፍለጋው ማሰማራቷን ሱሊስቲዮ አመልክተዋል። ፍለጋው በሚካሄድበት ስፋት ያለው የባህር ገጽታ ላይ አንዳንድ ስብርባሪ አካላት መታየታቸውን የሚጠቁሙ መረጃዎች ተሰምተዋል። ይህን አስመልክቶ ለጋዜጠኞች የተናገሩት የኢንዶኔዥያ ምክትል ፕሬዚደንት ዩሱፍ ካላ የተጨበጠ ነገር አለመኖሩን ነው ያመለከቱት። የቀረቡልንን መረጃዎች ፈትሸ ናቸዋል። ይሁን እንጂ እዚያ አንዳች ነገር ስለመኖሩ ማረጋገጫ ሊሆን የሚችል በቂ ማስረጃ አላገኘንም። ባንክካል ባንካላን ባን የሚባለው ቦታ እነዚያ ስብርባሪ አካላት ታይተዋል ከተባለበት ወደ ሰሜን ይላል። ይሁን እንጂ ሁሉም መረጃ እየተፈተሸና ክትትል እየተደረገበት ነው ብለዋል። በበረራ ቁጥር 8501 ተመዝግቦ ከኢንዶኔዥያዋ ከተማ ሱራባያ የተነሳው አውሮፕላን ማረፊያው ሲንጋፖር ለመድረስ ግማሽ መንገድ ላይ ሳለ ነበር በሀገሩ ጊዜ ትናንትና እሁድ ማለዳው ላይ ከመሬት ጋር የነበረው ግንኙነት ተቋርጦ ከሰማዩ ላይ የጠፋው። አራት መቶ ሰባ ስምንት ሰው አሳፍራ ከግሪክ ፓትራስ ወደብ ወደ ጣሊያን አንኮና አድሪያቲክ ባህር ላይ ስትቀዝፍ ቃጠሎ በተነሳባት መርከብ ላይ የነበሩ በሕይወት የተረፉ ሰዎችን ሁሉ ማውጣት መቻላቸውን የጣሊያን ባለሥልጣናት አስታወቁ። በቃጠሎ ምክንያት የሞተው ሰው ቁጥር አምስት መድረሱ ተነግሯል። በጣሊያን ባንዲራ ስር ስትንቀሳቀስ የነበረችው ኖርማን አትላንቲክ መርከብ ላይ የመጀመሪያው ሰው መሞት የተነገረው አደጋው እንደደረሰ ሲሆን የአራቱ ሰዎች አስክሬን የተገኘው ከአንድ ቀን በኋላ ዛሬ መሆኑ ታውቋል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከኢራን ጋር የኒውክሌር መርሃ ግብሯ ላይ ስምምነት ሊደረስ እንደሚችል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናገሩ። በከፍተኛ ዲፕሎማሲያዊ ደረጃ በሚደረገው ጥረት ማንኛውም የመጀመሪያ እርምጃ አስፈላጊ መሆኑንም ፕሬዚደንቱ ጠቁመዋል። የኢራን ምጣኔ ሀብት በማዕቀቦች ሳይኮረኮም ማደግ እንዲችል አስተዋጽኦ የሚያበረክት ክትትልና ቁጥጥር የሚደረግበት የኒውክሌየር ልማት እንዲኖራት በሚያደርግ ግንኙነቶቻችን እንደሚሻሻሉ ተስፋ አደርጋለሁ ብለዋል ሚስተር ኦባማ ኤንፒአር ለሚባለው ራዲዮ ጣቢያ በሰጡት ቃለ ምልልስ። ከሰሜን ኮሪያ ጋር የጋራ ስጋት በሆኑ ጉዳዮች ላይ ለመወያየት አንድ የደቡብ ኮሪያ ባለሥልጣን ሐሳብ አቀረቡ። የውይይቱ ነጥቦች በኮሪያ ጦርነት ጊዜ የተለያዩ ቤተሰቦችን ማገናኘትን እንደሚጨምር ታውቋል። የደቡብ ኮሪያው የውህደት ሚኒስትር ሪዮ ካሌልጄ ዛሬ የዛሬ ለጋዜጠኞች በሰጡት መግለጫ ግብዣው ለፒዮንግያንግ በይፋ መላኩን ተናግረዋል። ሰሜን ኮሪያ ግብዣውን ከተቀበለች ድርድሩ በደቡቡ ሚኒስትር ሪዮ ኪል ጄና በሰሜኑ አቻቸው ኪምያንጎን መካከል በመጭው ወር ፒዮንግያንግ ውስጥ ይካሄዳል። ሀገራቸው ከማንም ጋር ላለመወገን ይዛው የነበረውን አቋም የሚሰርዝ ህግ፣ የዩክሬኑ ፕሬዚደንት ፔትሮ ፖሮሼንኮ በዛሬው ዕለት ፈርመዋል። ይሁን እንጂ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባል ለመሆን ጥያቄ ከማስገባታቸው በፊት ዜጎቻቸውን ለውሳኔ ሕዝብ እንደሚጠሩ አስታውቀዋል። የአውሮፓ ሕብረትና የኔቶ አባል ለመሆን ብዙ መሟላት ያለባቸው ምጣኔ ሀብታዊና ወታደራዊ መመዘኛዎች ቢኖሩም ዋናውን አባል የመሆንና ያለመሆን ውሳኔ ግን ለሕዝቡ ክፍት አድርጌ እተወዋለሁ ብለዋል ፕሬዝደንቱ ለጋዜጠኞች በሰጡት መግለጫ። የሩሲያ የገንዘብ ምንዛሪ ዛሬ በጣም መውደቁ ተነገረ። ምጣኔ ሀብቱ ባለፈው ህዳር በበዛ ሁኔታ መውረዱና በመጪው የአውሮፓውያን ዓመት በአራት ከመቶ እንደሚያሽቆለቁል የሀገሪቱ መንግሥት አስታውቋል። ዛሬ በነበረው ምንዛሪ አንድ የአሜሪካ ዶላር 56 የሩሲያ ሩብል የተመነዘረበት ጊዜ እንደነበረ ተገልጿል። የሩሲያ ምጣኔ ሀብት ባለፉት አምስት ዓመታት ይህን ያህል ሲወርድ አሁን ለመጀመሪያ ጊዜ መሆኑ የተገለጸ ሲሆን የድፍድፍ ነዳጅ ዘይት ዋጋ ማሽቆልቆልም በኢኮኖሚው ማሽቆልቆል ላይ ብዙ አስተዋጽኦ አበርክቷል። ቻይና በኢንተርኔት ነጻነት ላይ ተጨማሪ ጫና እያሳደረች መሆኑ ተነግሯል። አሁን እየወጡ ያሉት ዘገባዎች እንደሚጠቁሙት ጉግል የሚባለው ግዙፍ የኢንተርኔት ኩባንያ የኢሜል መናኸሪያ ጂሜል ቻይና ውስጥ ለአራተኛ ተከታታይ ቀን አልከፈት ብሏል። ጂሜል ለብዙ ወራት ሲሰነዝሩበት ከቆዩት የማስተጓጎል እርምጃዎች በኋላ አሁን 84 ከመቶ እጁ እንደማይከፈት የኢንተርኔት ግልጽነት ተከታታዩ ግሬት ፋየር ዳት ኦርግ የሚባለው ቡድን አስታውቋል። ቻይና ፒካሳ እና ዩቱብ የሚባሉትን የጉግል ውጤቶች ለዓመታት አግዳ ቆይታለች። በመጨረሻም ቁጥራቸው ከ130 በላይ የሆነ እውቅ የኪነ ጥበብና የሚዲያ ሰዎች ደራሲያን፣ ኮሜዲያን፣ የፊልም ቀራጮች እና ተዋንያን በ17 ሰባቱ ዓመታት የህወሀት የጥጥቅ ትግል ወቅት ወሳኝ ታሪክ የተሰሩባቸው የሚባሉትን አካባቢዎች መጎብኘታቸው ተገለጸ። የዝግጅቱ አስተባባሪ ከሆኑት አንዱ ተዋናይ ኪሮስ ኃይለ ለትግርኛ ዝግጅት ክፍላችን በሰጠው ቃል ቃለ መጠይቅ ባለሙያዎቹ የትግራይ ጉብኝት የተፈጸመው አርባኛው የህውሃት የትጥቅ ትግል የተጀመረበት የካቴት 1ን ምክንያት በማድረግ መሆኑን ገልጿል። በጉብኝቱም ወቅት የዛሬ አርባ ዓመት ገደማ የትጥቅ ትግል ለመጀመር ወደ ደደቢት በረሃ ከወጡት የያኔው ወጣቶችና የዩኒቨርሲቲ ተማሪዎች አሁን አዛውንት ከሆኑት ጥቂቶቹ በአካባቢው ተገኝተው ታሪካዊ መግለጫና ማብራሪያ እንዳደረጉላቸው አቶ ኪሮስ ተናግሯል። የኪነ ጥበብ ባለሙያዎቹ በመቀሌ ከህወሀት ሊቀመንበርና የትግራይ ክልል ፕሬዚደንት አቶ አባይ ወልዱ ጋር በመገናኘት እንደተነጋገሩና በርከት ያሉ ጥያቄዎችን ማቅረባቸውንም አቶ ኪሮስ አክሎ ገልጿል። ለዜና የተያዘው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ ሃያ 2007 ምሽት ፕሮግራማችን ነው። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ መገለጫ ወይንም የመብት መገለጫ መሳሪያ ነው። ዲሞክራሲ ባልሰረጠባቸው ሀገሮች ደግሞ ምርጫ ዲሞክራሲ ማምጫ ነው፣ የሰላማዊ ትግል አካል ነው። ዩናይትድ ስቴትስ ውስጥ ነዋሪ የሆኑት ስለ ሰላማዊ ትግል መጽሐፍ የጻፉ አቶ ግርማ ሞገስ ናቸው የሰማችኋቸው። ስለ መጪው የኢትዮጵያ ምርጫ በአፍሪካ ነክ ርዕሶች ከሰጡት ቃለ መጠይቅ የተቀነጨበ ነው የሰማችሁት። የተሰናባችሁ የአውሮፓውያን 2014 የኢትዮጵያ ፖለቲካ ወደ ኋላ መለስ ብሎ የሚቃኝ ዘገባ በአብይ ርዕስ ረዳት ፕሮፌሰር መረራ ጉዲና ከአዲስ አበባ ዩኒቨርሲቲ ተባረሩ በሚሉ ዙሪያዎች ዘገባዎች ዙሪያ ያነጋገር ናቸው። በመጽሔት ክፍለ ጊዜ ተከታተሉ። ደቡብ ሱዳንና ቡሩንዲን የሚመለከቱ ዘገባዎችም ይዘናል። ክብራትና ክብራን አብራችሁን ቆዩ። ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ በአውሮፓውያን የዘመን አቆጣጠር 2014 በአሜሪካ ድምጽ ራዲዮ በቀረቡት ዘገባዎችና ልዩ ልዩ ዝግጅቶች ኢትዮጵያ ምን ትመስል ነበር? የማይዘነጉ ከሚባሉና ጎላ ጎላ ካሉት ጥቂቶቹን ደግሞ መለስካቸው አመሃ በቀጣይ ቅንብሩ ይዳስሳል። ግንቦት 20 የኢትዮጵያ ሕዝብ አብዮታዊ ግንባር ኢህአዴግ በኢትዮጵያ የመንግሥት ሥልጣን ከጨበጠበት ከ1983 ዓ ም በኋላ ባሉት ዓመታት ሁሉ በየዓመቱ በተለያየ ድምቀት ሲከበር ቆይተዋል። ባለፈው ዓመት ግንቦት ወር ወይንም በአውሮፓውያን ዘመን አቆጣጠር ሜይ ወር 2014 ላይ በዓሉ በአዲስ አበባ ስቴዲየም በተከበረበት ወቅት ከወትሮው የተለየ ድምቀት ነበረው ማለት ይቻላል። ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝም የፖሊሲ አቅጣጫ የሚያሳይ የሚመስል ንግግር አድርገው ነበረ። የገዢው ፓርቲ ኢህአደግ አንዳንድ አመራሮችም የሚፈጥሩትን የዴሞክራሲ እንቅፋትነትን እንደተለመደው በኃላፊነት መንፈስ እያስወገድን ዴሞክራሲያችን የበለጠ እንዲጎለብት እናደርጋለን። ይህንን ለማድረግ የሚያስችለንን በኢህአደግ ተነሳሽነት የተዘጋጀ የሥነ ምግባር ሕግ ያለን በመሆኑ በጽናት ተግባራዊ እናደርጋለን። ከዚያ በኋላ ግን ይህ እንዴት ተግባራዊ እንደተደረገ በኦፊሴል የተገለጸ ነገር አልነበረም። ጠቅላይ ሚኒስትሩ ወደ ሥልጣን ከወጡበት ጊዜ ጀምሮ በገዢው ፓርቲ ውስጥ አንዳንድ የአመራር አባላት ለዴሞክራሲ ሥርዓት እንቅፋት መሆናቸውን ሲናገሩም የመጀመሪያቸው ነበረ። በአገሪቱ እየተገነባ ነው ላሉት ዴሞክራሲያዊ ሥርዓት ትልቁን ቅፋት የሚመጣው ግን ስማቸውን ለይተው ባይጠሯቸውም ከአንዳንድ ተቃዋሚ ፓርቲዎች እንደሆነ ገልጸው ነበር። አንዳንድ የቀድሞ ሥርዓት አባዜ ያልለቀቃቸው አመራሮች የሚመሯቸው ፓርቲዎች ውስጥ አንዳንዶቹ በትጥቅ ትግል ለመፋለም ከወሰኑና ከአሸባሪዎች እንዲሁም የገበያ አክራሪ ኃይሎች ተላላኪ በመሆን በሚያካሂዱት አፍራሽ ተግባር ምክንያት ሂደቱን ወደኋላ ለመጎተት የሚያደርጉትን እንቅስቃሴ ሕጉ በሚፈቅደው መሰረት መመከል ማስመልከትና ዴሞክራሲያችን እንዲጎለብት ማድረግ ይገባናል። ጠቅላይ ሚኒስትሩ አፍራሽ ካሏቸውና ከሻዕቢያ መንግስት ጋር ይተባበራሉ ካሏቸው ድርጅቶች መካከል ግንቦት ሰባት የተሰኘውን ድርጅት ዋና ጸሐፊ አቶ አንዳርጋቸው ጽጌን የኢትዮጵያ መንግስት እንዳያዛቸው የታወቀውም በሐምሌ ወር የመጀመሪያ ሳምንት ነበረ። መንግስት አቶ አንዳርጋቸውን እንደያዛቸው በወቅቱ ይፋ ባያደርግም ዘግይቶ ግን በመንግስት መገናኛ ብዙኃን በተለይም በኢትዮጵያ ቴሌቪዥን አቶ አንዳርጋቸው ጽጌን ከየመን ሰንአ ከአገሪቱ የጽጥታ ኃይሎች ጋር በመተባበር እንደያዛቸው ገልጿል። ምስላቸውንም አሳይቷል። አቶ አንዳርጋቸው በተያዙበት ወቅትም ከአንድነት ከሰማያዊ ከአረና ፓርቲዎች አመራር አባላት መካከል አራት ሰዎችን ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ በማለት በቁጥጥር ስር አውሏቸዋል። እነዚህ አራቱ ተጠርጣሪዎች ከሌሎቹ ስድስት ሰዎች ጋር በአንድ የክስ መዝገብ ተጠቃለው በአሸባሪነት አቃቤ ሕግ ክስ መስርቶባቸዋል። አራቱ የፓርቲ አመራር አባላት ከአንድነት ፓርቲ አቶ ሀብታሙ አያሌው አቶ ዳንኤል ሺበሺ ከሰማያዊ ፓርቲ አቶ የሺዋስ አሰፋ ከአረና ፓርቲ አቶ አብርሃ ደስታ ናቸው። ከዚህ ቀደም ብሎ ደግሞ የዘጠኙ ጦማርያንና ጋዜጠኞች እስር በኢትዮጵያ በ2014 ከተፈጸሙት ኩነቶች መካከል ወደ ውጩ ዓለምም የፈሰሰ ነበረ። የተለያዩ የሰብዓዊ መብት ተሟጋጅ ድርጅቶችንም ያሳሰበና የተለያዩ መግለጫዎችንም የሰጡበት ጉዳይ ነበረ። በወቅቱ ከተያዙት መካከልም በወቅቱ ከተያዙት መካከልም ፎርቹን ለተባለው ሳምንታዊ የእንግሊዝኛ ጋዜጣ በፍሪላንስ ኮንትራት ይሠራ የነበረው ተስፋለም ወልደየስ በፀጥታ ኃይሎች እንዴት እንደተያዘ የአይን ምስክር የነበረችውና ጎረቤቱ ወይዘሮ ጽዮን ግርማ ለቪኦኤ አስረድታ ነበረ። ሲያዝ አይቻለሁ። ማየት ያየሁት ደግሞ ተጠርቼ ነው ያየሁት። የተጠራሁት ቤቴ ነበርኩኝ። ሶስት ሰዓት ተኩል ላይ የቤቴ በር በጣም በኃይል ተንኳኳ። ደነገጥኩ። ማታም ስለነበረ እና ዘልዬ ስወጣ ምንድን ነው ብዬ ስጠይቅ ተስፋለም ተይዟል፣ ይፈልግሻል፣ ይጠራሻል የሚል የቁጣ ድምፅ ሰማሁ። ምን ሆኖ ተጣልቶ ነው የመሰለኝ ወይም ከሰው ጋር በእርግጥ ተስፋለም የሚጣላ ልጅ አይደለም። ግን የሆነ ችግር ገጥሞት ጥሩልኝ ያለን የመሰለኝ እና እየበረርኩኝ ስሄድ ተከቧል። ወደ አስር ሰው፣ ስምንት ወይም ዘጠኝ ሰው የሚሆን፣ አንድ ሰባት የሚሆን ሲቪል የለበሱ ወጣቶች ናቸው ይዘውታል እቃ በፌስታል ተይዟል እና ደነገጥኩ። ከሌባ ላይ የተሰረቀ እቃ ገዝቶ ይሆን እንደዚህ አይነት የለም። ምንም አልጠረጠርኩም። ሌላ ነገር ከዚያ ያለፈ ምንድን ነው ተስፋለም ምንድን ነው? ስለ እሱ እንዲናገር እድል አልሰጡትም። እነ ተስፋለም በአሁኑ ወቅት በሽብር ወንጀል ተከሰው ወህኒ ቤት ይገኛሉ። በ2014 በውጭም በውስጥም ኢትዮጵያን ያነጋገረው ጉዳይ ደግሞ የኢትዮጵያ አየር መንገድ አውሮፕላንን ወደ ስዊትዘርላንድ ጄኔቭ የወሰደው የረዳት አብራሪ ኃይለ መድህን አበራ ጉዳይ እንደነበረ አይዘነጋም። ኃይለመድህን አበራ አይሮፕላኑን ጄኔቭ እንዳሳረፈ በመስኮት በኩል በገመድ በመውረድ እጁን ለጸጥታ ኃይሎች መስጠቱንም አያሌ ዓለም አቀፍ መገናኛ ብዙሐን ዘግበው ነበረ። የኢትዮጵያ የመንግሥት ኮሚኒኬሽን ጽፈት ቤት ሚኒስትር አቶ ሬድዋን ሁሴን በወቅቱ ስለ ጉዳዩ ያሉት ግን ትንሽ እየተለየ ነበረ። አሁን በዘጌት ብሎ ያረጋገጥ ነው እዛ አካባቢ ከሚወጡ ምንጮች እንደተነገረን ከሆነ ምክትል አብራሪው ነው ጠለፋውን ያካሄደው ዋናው አብራሪ ታላናዊ ናቸው የተወሰነ ጊዜ ከበረሩ በኋላ ለእረፍት ወጣ ብለው ሲም እስኪመለሱ ድረስ የበረራ ክፍሉን ቆልፎባቸው ምክትል አብራሪው እስከ መጨረሻ ይዞ እንደሄደ ለማረጋገጥ ተችሏል። እዛ ከደረሰ በኋላም ለማምለጥ ሙከራ አድርጓል፣ አልተሳካለትም። በስዊዘርላንድ በጄኔቭ የጸጥታ ሰራተኞች ቁጥጥር ስር ውሎ አሁን በእስር ላይ እንደሚገኝ ለማረጋገጥ ነው የተቻለው። ቀደም እንዳለው የሆነው የተነገረው ብዙ ነው። አሳዛኙ የታዳጊ ወጣት ሀና ላላንጎ በአሰቃቂ ሁኔታ በቡድን ተደፍራ ለህልፈተ ህይወት መዳረጓን ዘግበናል። ከአዲስ አበባና አካባቢዋ የኦሮሚያ ከተሞች ማስተር ፕላን ጋር ተያይዞ ስለተነሳ ሁከትና ስለ ደረሰው ጉዳት ዘግበናል። ስንቱ ይነሳል፣ በዚሁ ይውቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በዚህ በሚያልፈው 2014 ዓ ም የኢትዮጵያን ሁኔታ የቃኘውን ዘገባ ነበር። በአብይርስ የሰማ ነው። የዕለቱ አብይርስ ነበረ። አሁን የትንታኔው መጽሔት ይቀጥላል። በአዲስ አበባ ዩኒቨርስቲ የፖለቲካ ሳይንስ እና በዓለም አቀፍ ግንኙነት ክፍል ለረጅም ዓመታት ያገለገሉት ተባባሪ ፕሮፌሰር መረራ ጉዲና ከስራቸው ተባረሩ የሚል ዜና በዳያስፖራ መገናኛ ብዙሀንና በዌብሳይቶች ሰሞኑን ተዘግቧል። ዶክተር መረራ ለስድስት ወራት ያህል ደሞዝ እንዳልተከፈሉ ነገር ግን አሁንም በስራቸው ላይ እንደሚገኙ ለአዲስ አበባ ዘጋቢያችን እስክንድር ፍሬው ገልጸዋል። ከሌሎች የሚመለከታቸው የዩኒቨርሲቲው ኃላፊዎች ጉዳዩን ለማጣራት ያደረግነው ጥረት ለዛሬ አልተሳካም። ከዶክተር መረራ ጋር ያደረገው ውይይት እስክንድር ቀጥሎ ይቀርባል። በጣም አመሰግናለሁ ስለ ጊዜዎት ዶክተር መረራ ጉዲና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና አለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር እንግዲህ ከቅጥር እድሳት ጋር በተያያዘ ከዩኒቨርሲቲ ጋር አለመግባባት መፈጠሩን የሚገልጹ መረጃዎች እየወጡ ይገኛሉ ዶክተር መረራ አሁን በስራ ላይ ነዎት በዩኒቨርሲቲ ውስጥ ያለውን ሁኔታ ያስረዱኝ ችግሮች እውነትም በትክክል አሉ ስራ ላ አለው ችግሩ እንግዲህ ነጻ አገልግሎት እየሰጠውኝ ነው። የዩኒቨርሲቲው ዲፓርትመንቱና የሚሰራበት ኮሌጅ ከሐምሌ አንድ ቀን ጀምሮ በአስር ሺህ ሰባት መቶ ዘጠና ብር ቀጥሮኝ እየሰራሁኝ ነው። የቅጥር ደብዳቤውም ደርሶኛል። ኮንትራትም አዲስ ኮንትራት ተፈራርም አለው። ነገር ግን እስካሁን ድረስ የዩኒቨርሲቲው የፐርሰነል የሰራተኛ አገልግሎት የሚባለው አስተዳደር የሚባለው ደሞዝ፣ እስካሁን ድረስ ላለፉት ስድስት ወራት አልሰጠኝም። ነጻ እያገለገልኩኝ ነው። ክፍል እያስተማርኩኝ ነው። ወደ አራት አካባቢ የሚሆኑ የፒ ኤች ዲ ተማሪዎችን እያማከርኩኝ ነው። ወደ ሶስት የሚሆኑ የኤም ኤ ተማሪዎችን እያማከርኩኝ ነው። ክፍልም ገብቼ ለምሳሌ ሞዱል የሚባል ኮርስ ባለፈው ሁለት ሳምንት አስተምሬ ጨርሼ ፈተና ፈትኛለሁ። እንግዲህ ስራ በመስራቱ ጉዳይ ስራ አለው። ነገር ግን ደሞዝ እየተከፈለኝ አይደለም። በዚህ ላይ ነው ያለው። ዶክተር መረራ እንግዲህ ከፍሳ እስኪያርሙኛል ምናልባት ለሀያ ስምንት ዓመታት ያህል አስተምረዋል በዩኒቨርሲቲ ይመስለኛል። አሁን ደግሞ ከሀምሌ አንድ ቀን ሁለት ሺህ ሰባት ጀምሮ ሌላ የቅጥር ስምምነት ተፈራርም ያለው ነው እያሉኝ ያሉት። ደሞዝ ሲቀር ለምሳሌ ለስድስት ወራት ሳይከፈለዎት ሲቀር ምክንያቱን ለማጣራት ምንድን ነው በመሀል ያለው ችግር በማለት የሚመለከታቸውን ኃላፊዎች የዩኒቨርሲቲውን አስተዳደር ለማነጋገር ያደረጉት ጥረት አለ? የተገኘው ምላሽ ምን? የእኛን ዲፓርትመንት ሊቀመንበር አነጋግራለሁ፣ የኮሌጃችን ዲን አነጋግራለሁ። እሱ ይታወቃል ዋና ጉዳይ ነው። የሶሻል ሳይንስ ኮሌጅ ምንድን ነው ዋና ጉዳይ ከስልሳ አመት ሲሞላ የጡረታ ዕድሜ ይደርሳል ወይ እንድራዘምልህ ትጠይቃለህ ወይ ደግሞ ትወጣለህ። በዩኒቨርሲቲ ታሪክ ምናልባት ለመጀመሪያ ጊዜ በሚመስል መንገድ የእኔ ጡረታ እንዳይራዘም የዩኒቨርሲቲው ባለስልጣን ሊሆኑ ይችላሉ ያግዳሉ። ለሌሎቹ ለምሳሌ ዲፓርትሜንታችንም አብረን የምናስተምረው ሶስት ሰዎች አግኝተዋል። አራተኛ እኔ ላይ ሲደርስ ነው፣ አናደርግም የሚል ትን ስ የገቡት። ምናልባት በዩኒቨርሲቲ ታሪክ ውስጥ እንዲህ ያንን ነገር የገጠመው እኔ ሊሆን ይችላል። አንድ ይሄ ያለ እና ያ ሳይቻል ሲቀርብ ለስራ አስፈላጊ ስለሆንኩኝ ዲፓርትሜንቱና ኮሌጁ በሁለት ዓመት ኮንትራት ቀጠረኝ እና ቅድም እንዳልኩኝ የቅድር ደብዳቤ ከሐምሌ አንድ ቀን ጀምሮ መቀጠሬን የሚያሳይ በዲኑ የተፈረመ በሶሻል ሳይንስ ኮሌጅ አካዳሚክ ኮሚሽን የተወሰነ ውሳኔ የምገልጽ ተሰጥቶኛል። ክፍልም ገብቼ እስካሁን ድረስ እንግዲህ አቁም የሚል ትእዛዝ አልተሰጠኝም፣ እያስተማርኩኝ ነው። ስለዚህ እንግዲህ ደሞዝ ለምን እንደማይከፈለ ያወቅኩ ነገር የለም። እንደዛ ነው ያለው ተጽዕኖ ለነገሩ ተጽዕኖ ይሄ ብቻ አይደለም። ለምሳሌ ለሙሉ ፕሮፌሰርነት ማዕረግ ካመለከትኩኝ በሚመጣ ወር ስድስት ዓመት ይሆናል። የአሜሪካ የኢትዮጵያ፣ የካናዳ ከሌሎች አፍሪካ ሀገሮችም አምስት ሙሉ ፕሮፌሰር በፊልዳችን በማስተምሮ ሙያ ማለት ነው። ዶክተር መረራ የሙሉ ፕሮፌሰርነት ማድረግ ይገባዋል ብሎ ከወሰኑ ሪኮመንዴሽን ከጻፉ ወደ አምስት ዓመታት አልፈዋል። የሚያስፈልገው እንግዲህ የእነሱ ሪኮመንዴሽን እና በትምህርት ክፍሉ ተማሪዎች፣ አስተማሪዎች እና ኃላፊ ደግሞ ግምገማ አለ። ከመቶ ሀያ የምትሰጥ ነጥብ አለ። ከመቶ ሀያው ነጥቦች መቶ አስራ ሰባት ነጥብ አምስት ከመቶ ሀያ አለኝ ማለት ነው። በዛም በጣም ከፍተኛ የሚባል የግምገማ ውጤት ነው። እንግዲህ በትምህርት ክፍሉም በተማሪዎቹም በትምህርት ኃላፊዎቹም እየተሰጠኝ ነገር ግን እስካሁን ድረስ የሌሎቹ በስድስት ወር በምን ወር ሲያልቅ እኔ እንግዲህ ስድስት ዓመታት አንድ ወር ነው የሚቀረው ሊሞላ ዶክተር መራ እዚህ ላይ ከሐምሌ የአንድ ቀን ሁለት ሺ ሰባት ጀምሮ በአስር ሺ ሰባት መቶ ብር ለሁለት አመታት ተቀጥረዋል የሚለውን ደብዳቤ የሰጠውት ዲፓርትመንቱ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ወይም ፔስ ሳያር የሚባለው እንደዚሁም የሶሻል ሳይንስ ኮሌጁ የሰጠት አስተያየት አለ፣ ለምን እስካሁን እንዳልተከፈለውት ደሞዝ ለነገሩ ገንዘቡ አስር ሺህ ሰባት መቶ ዘጠና ነው ይመስለኛል። በእኔ የአካዳሚክ ደረጃ ዲፓርትመንቱ ይቀጠር ብሎ ይጠይቃል። ማስታወቂያ ይወጣል፣ ሶሻል ሳይንስ ተወዳዳሪ ካለ ተብሎ ሶሻል ሳይንስ ኮሌጅ ደግሞ አካደሚክ ኮሚሽኑ መርምሮ ያጸድቃል። ከዛ በኋላ ዲኑ በኮሌጁ ስም ይፈርማል። ይሄ ተሟልቷል። ዲፓርትሜንቱ ዶክተር መራራ በዚህ አካዳሚክ ደረጃ ሌላ ሰው ስላላገኘም በሄራልድ ሁሉ ማስታወቂያ ወጥቶ ይቀጠልልኝ ብሎ ወስኖ አመልክቷል። የሶሻል ሳይንስ ኮሌጅ አካዳሚክ ኮሚሽን ወሳኝ ክፍሉ እሱ ነው ባለው የዩኒቨርሲቲ የሰኔት ሕግ ማለት ነው። እሱ ደግሞ ይቀጠል ብሎ ወስነዋል። ዲኑ ፈርሞ ደሞዜ እንዲከፈለኝ የዩኒቨርሲቲውን ሰራተኞች አስተዳደር ከጠየቀ ወራቶች አልፈዋል። እስካሁን ድረስ እንግዲህ ለምን አልተከፈለም የሚለው የወሬ ወሬ የሚሰማው በላይ የዩኒቨርሲቲው በላይ ባለስልጣናት የወሰኑትን ውሳኔ እንዲያሻሽሉ እየተነጋገርንበት ነው የሚል ኢንፎርሜሽን ነው እየተሰጠኝ ያለው። እልባት አላገኝም። የተወሰነ ለእኔ የደረሰ ነገር የለም ማለት ነው። የተረዳሁት እርስዎ ከነገሩኝ የተረዳሁት ሶሻል ሳይንስ ኮሌጁና እርስዎ የሚያስተምሩበት ዲፓርትመንት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ቅጥሩን ፈጽመውለታል። የሚከፈልዎትም ይፈልጋሉ። ከነሱ በላይ ባሉ ኃላፊዎች ምክንያት ነው እስካሁን የዘገየው እያሉኝ ነው። ዶክተር መረራ ጉዲና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና አለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር፣ ስለ ጊዜዎት አመሰግናለሁ። የሚመለከተውን የዩኒቨርሲቲ ክፍል ለማግኘት እና ለማነጋገር ጥረት በማድረግ ላይ እንገኛለን። እንደተሳካ ይዘን እንቀርባለን። አመሰግናለሁ ዶክተር መረራ። በድጋሚ እኔም ለተሰጠኝ እድል በጣም አመሰግናለሁ። ቀጣዩ የመጽሔት ክፍለ ጊዜ ዘገባ ደቡብ ሱዳንን ይመለከታል። ለደቡብ ሱዳን ሁከት መፍትሄ ለማግኘት በአካባቢው ሀገሮች የተያዙ ጥረቶችን እያበላሸ ያለው የዩጋንዳ ወታደሮች ሀገሪቱ ውስጥ መገኘት ነው ሲሉ አንድ የሽምቅ ተዋጊዎቹ የአመራር አባል ተናገሩ። ወታደሮቿ ከደቡብ ሱዳን የሚወጡት የጁባ ከተማ ደህንነት ሲረጋገጥ ብቻ መሆኑን ደግሞ ዩጋንዳ ተናግራለች። ፒተር ክሎቲ አጭር ዘገባ አጠናቅሮ ሰሎሞን ክፍሌ ያቀርበዋል። በሽምቅ ውጊያ እንቅስቃሴው ውስጥ አንደኛው ከፍተኛ አመራር አባል በኢስኬል ሎል ጋትኮዝ መሠረት በጁባ አስተዳደርና በቀድሞው የደቡብ ሱዳን ምክትል ፕሬዚደንት ሪክ ማቻር ታማኝ ኃይሎች መካከል የሚካሄደውን የሰላም ንግግር ውስብስብ ያደረገው የዩጋንዳ ሕዝባዊ መከላከያ ወታደራዊ ኃይል ሀገሪቱ ውስጥ መገኘት ነው። ይህ የአማጽያኑ ከፍተኛ አመራር አባል አስተያየት የተሰማው ፕሬዚደንት ዮዌሪ ሙሴቬኒ ወታደሮቻቸውን ከደቡብ ሱዳን የሚያስወጡት የጁባ ደህንነት ሲረጋገጥ ብቻ ነው ሲሉ ከተናገሩ በኋላ ነው። በኢጋድ ሸምጋይነት በሚደረገው የሰላም ድርድር በሽምቅ ተዋጊዎቹ ከሚቀርቡ ቁልፍ ጥያቄዎች አንዱ የዩጋንዳ ወታደሮች ከደቡብ ሱዳን በአስቸኳይ ይውጡ የሚል ነው። ሆኖም ደቡብ ሱዳን የዩጋንዳ ወታደሮች አገሯ ውስጥ ያሉት ሁለቱ ሀገሮች የጸጥታ ጥበቃን አስመልክቶ ለመተባበር በደረሱት ስምምነት መሠረት ነው ስትል አጥብቃ ትከራከራለች። የሽምቅ ተዋጊዎቹ አመራር አባል ኢዝቅኤል ሎል ጋትኮዝ ግን በግጭቱ የደቡብ ሱዳኑን ፕሬዚደንት የሳልቫ ኪርን አስተዳደር በማገዝ በከፊል ሊወቀሱ የሚገባቸው ፕሬዚደንት ሙሴቬኒ ናቸው ይላሉ። እንዲያውም ዋናው ችግር እርሳቸው ናቸው። ምክንያቱም ቀውሱ ከጀመረ አንስቶ ሳልቫኪርን ለመጠበቅ ወደ ደቡብ ሱዳን ለመግባት ወስነዋል። ያን ያደረጉትም ስልጣን ላይ እንዲቆዩ ስለሚፈልጉ ነው ብለዋል። ደቡብ ሱዳን አንድ ሉዓላዊት ሀገር በመሆኗ ገና ለገና ቀውስ አለ ተብሎ በዘፈቀደ ዘሎ መግባት አይቻልም ሲሉም አስረድተዋል። ይህ በእንዲህ እንዳለ ግን ለደቡብ ሱዳኑ ግጭት መፍትሄ ለማምጣት ደቡብ አፍሪቃ፣ ናይጄሪያ፣ ቻድና አልጄሪያ የአካባቢው ሀገሮች የያዙትን የሰላም ጥረት ለማገዝ የደረሱበትን ውሳኔ ጋትኮዝ በደስታ ተቀብለዋል። የአፍሪካ ኅብረት ይህን የእርስ በርስ ጦርነት ማብቃት አለበት፣ እኛም ከሳልቫኪር ጋር በሰላም ለመገላገል ዝግጁ ነን ብለዋል። የአማጽያኑ ከፍተኛ አመራር አባል ኢዝቅኤል ሎል ጋትኮዝ የነኚህ ከላይ የተጠቀሱ ሀገሮች በሰላም ሂደቱ የሚጫወቱት ሚናም እጅግ ወሳኝ በመሆኑ ከኢጋድ ጋር በመሥራት ሁለቱን ወገኖች ከሰላማዊ መፍትሔ እንዲደርሱ ማብቃት አለባቸው። ያ ሲሆንም ደቡብ ሱዳንን ወደ መረጋጋትና ልማት ልንመልሳት እንችላለን በማለት አስረድተዋል። በሌላ በኩል የደቡብ ሱዳንን አመራር የተባበሩት መንግሥታት ድርጅት ሊረከብ ይገባል ሲሉ አንዳንድ የቀድሞ የፖለቲካ እስረኞች ያቀረቡትን ጥሪ ጋትኮዝ ውድቅ አድርገዋል። ሚስተር ኪር ሀገሪቱ ውስጥ በብሔረሰቦች መካከል ያለውን ውጥረት አባብሰው ሁከቱን በማቀጣጠላቸው ሀገሪቱን በብቃት መምራት አልቻሉም ሲሉ ነው የቀድሞ ታሳሪ ፖለቲከኞች የሚከሷቸው። እኔ በበኩሌ ግን የደቡብ ሱዳንን አመራር የዓለሙ ድርጅት ይረከብ የሚለውን ጥሪ ሙሉ በሙሉ እቃወማለሁ። እርግጥ የተባበሩት መንግሥታት ድርጅት በሁለቱ ተፋላሚ ወገኖች ላይ ተጽዕኖ በማሳደር በአስቸኳይ ሰላም እንዲፈጥሩ ማድረግ ይገባዋል። የደቡብ ሱዳን ሕዝብ ድምፁን የሰጠው ይህች አገር ነፃ እንድትሆን እንጂ በሌላ አካል እንድትመራ አይደለም ሲሉም የአማጽያኑ አንደኛው አመራር አባል ኢዝጌል ሎል ጋትኮዝ አብራርተዋል። ወደ ተከታዩ የመጽሔቱ ርዕስ እንሸጋገራለን። የምሥራቅ አፍሪካዊቱ ሀገር ቡሩንዲ በቆዳ ስፋቷ እጅግ አነስተኛ ነች። በቅርብ የተካሄዱ ጥናቶች እንደሚጠቁሙት ግን ከዓለማችን ረሃብተኛ ሀገሮች አንዷ ነች። ጦርነት፣ ድህነትና የሕዝብ ብዛት ከነዋሪዎቿ ሁለት ሦስተኛውን ለአስከፊ ረሃብ ዳርገዋል። ከሰሜን ቡሩንዲ ጎንዚ ክፍለ ሀገር ሐና ማክነሽ ዘግባለች። አዲሱ አበባ ያቀርበዋል። በቡሩንዲዋ ሰሜናዊ ንጎዚ ክፍለ ሀገር በሰልፍ የሚታዩ ሰራተኞች በቁፋሮና በተክል ላይ ተሰማርተው ነው ያሉት። ለመሬቱ በደለል እንዳይወሰድ ይከላከላሉ። አንዳንድ ችግኝ ይተክላሉ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ከ5700 ለሚበልጡ የአካባቢው ገበሬዎች ክፍያ በመስጠት ሌሎች ገበሬዎችን እንዲረዱ ያደርጋል እንደ የ50 ዓመቱ ገበሬ ማታያስ ብኩሩ ያሉት ድርጅቱ የሚሰጣቸው የአንድ ብር ከ25 ሳንቲም ክፍያ በቅጥር ከሚያገኙት የበለጠ መሆኑን ይናገራሉ። ያም ሆኖ ደግሞ መራባቸው አይቀርም። በጣም መጥፎው ስራ ለሌላ ሰው ማረስና በቀን የ12 ሳንቲም ክፍያ ማግኘት ነው ይላሉ ብኩሩ። ይህ ደግሞ መላ ቤተሰቡን እንኳን እንደማይመግብ፣ አንዲት አነስተኛ ቅርጫት ስኳር ድንች ከመግዛትም አያልፍም። ዓለም አቀፉ የምግብ ፖሊሲ ጥናት ተቋም ይፋ እንዳደረገው በ79 አገሮች በተካሄደ የምግብና የድህነት ጥናት ብሩንዲ ቀዳሚ ረሃብተኛ አገር ሆናለች። ለ25 ዓመታት የዘለቀውና እንደ አውሮፓ አቆጣጠር በ205 ዓ ም ያበቃው የእርስ በስ ጦርነት የአገሪቱን ለም መሬቶች ከማራቆቱም በላይ የሕዝቡ ብዛትም በምግብ ምርቱ ላይ ከባድ ተጽዕኖ ፈጥሯል። ወርልድ ቪዥን የተሰኘው የምግብ አረሰና ክርስቲያናዊ ድርጅት የግብርና አስተባባሪ ጃን ዶሚኒክ ማሱምቡሪ ሲናገሩ በየሰው ላይ ያለው ችግርና ድህነት እፊቱ ላይ የሚታይ የሚነበብ ነው ብለዋል። የተራቡ ለመሆናቸው በግልጽ ይታያል። እነዚህ ሰዎች ደግሞ ጥንካሬ እንደሚጎድላቸው በግልጽ ከማስታወቁም በላይ ምንም ምግብ እንዳልቀመሱም የታወቀ ነው ያሉት ምንቡሩ በአንድ የአካባቢው ክሊኒክ አቅመደካማ ልጆች፣ የተዝለፈለፉ ሕፃናት በአግዳሚ ወንበር ላይ ተኰልኩለው ይታያሉ። አንዳንዶቹ በዓለም የምግብ ፕሮግራም የድጎማ ዝርዝር ውስጥ ያሉ ናቸው። ድርጅቱ ወተትና የመሳሰለውን የተመጣጠነ ምግብ ከሚሰጣቸው መካከል የሆኑ ማለት ነው። ሳኪኒ ሚኒያኒ የዚህ ፕሮግራም ተካፋይ ነች። የስድስት ዓመት ልጇን ይዛ አምስት ኪሎ ሜትር ትጓዝና ነው ለልጇና አጥቢም ስለሆነች ለራሷም ተጨማሪ ምግብ ማግኘት ትችል እንደሆነ የምትጠይቀው የሚያሳዝነው ግን ሚናኒ ያን ተጨማሪ ምግብ ለማግኘት በበቂ ሁኔታ መስፈርቱን አላሟላችምና ተከለከለች። ሚናኒ የዚያ መሰብሏም አልሰመርላትም። ብቻ ግን ያላት ቀሪ ተስፋ ያቸው አነስተኛ የእርሻ ቦታ ሆና ድንሽ ለመትከል ነው ያሰበችው። እናም ልጆቿን ቢያንስ በቀና እንዴ እንኳ ለመመገብ ነው ተስፋዋ። ጥቂት ከተረፈም ለራሷ ወስፋት ለመግደያ ያክል ለመቅመስ ነው ተስፋዋ። ስለ ምግብ ያላሰበችበት ያልተጨነቀችበት ጊዜ እንደሌለ ነው የምትናገረው። አንድ የሆነ ነገር ለማግኘት ትሞክርና አይሳካለትም። ብታገኝም ትክክለኛው ነገር አይሆንም። በዚህ ጊዜ ውሃ መጠጣት አሊያም ባዶ ሆዷን መቆየት ነው ምርጫዋ። ሌላው ቀርቶ የእንዲህ አይነቱ ኑሮ ሕይወት ትርጉሙ ይጠፋባታል። የዓለም ምግብ ፕሮግራም እንደሚለው በቅርቡ የተደረጉ ጥናቶች የምግብና እርሻ ፕሮግራሞች በመላ አገሪቱ ያለውን የተመጣጠነ ምግብ እጥረትን ከ58 ወደ 49 ከመቶ ቀንሷል። የቡሩንዲ መንግሥትም ረሃብን ለማጥፋት ዝግጁ እንደሆነ ገልጧል። ነገር ግን በመሬት ባለሀብቶች ዘንድ ያለው መቆራቆስ እስከቀጠለና የሚታረስ መሬት ወይም ማሳ እስከሌለ ድረስ ረሃብን ከአንድ አገር ለማጥፋት እንዲህ በቀላሉ የሚታሰብ አይሆንም። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከ36 ደቂቃ ሊሆን ነው አዲስ አበባ ላይ፣ ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ ሰባት ሰዓት ከ36 ደቂቃ ሆኗል። እለቱ ሰኞ ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁ። ተከታዩ ዝግጅታችን ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደ ምን አምሽታችሁልኛል የተከበራችሁ አድማጮቼ በአርባ ሦስተኛው ዓለም አቀፍ የፈረንሳይ አስር ኪሎ ሜትር የጎዳና ሩጫ ውድድር ኬንያዊው ቪክቶር ቹሞ አሸነፈ ዋዳ የዓለም ጸረ ጉልበት ሰጪ መድኃኒት መቆጣጠሪያ መሥሪያ ቤት ከሩሲያ አትሌቶች ሦስት ሺህ የደም ናሙና ወሰደ ቀዳሚ ዜናዎች ናቸው በእግር ኳስ የአገር ውስጥና የውጭ ፕሪምየር ሊግ ግጥሚያዎችን እንመለከታለን አብራችሁን ቆዩ ታዋቂው የትላንቱ 43ተኛው የፈረንሳይ 10 ኪሎ ሜትር የጎዳና ሩጫ ውድድር ኮሪዳ ፔደስትር ኢንተርናሽናል ደ ኋዬ ይባላል። ቪክቶር ቹሞ ከነበሩት ዝነኛ አትሌቶች መሃል በድል ያጠናቅቃል ተብሎ ፈጽሞ አልተገመተም ነበር። የወቅቱ አየር በጣም ቀዝቃዛ ስለነበርም አብዛኞቹ ቀዳሚ ሯጮች የእጅ ሹራብ ሳይቀር አጥልቀው ታይተዋል። ግማሹ ላይ ነበር ቹሞ ከቀዳሚዎቹ መሃል ተፈትልኮ ወጥቶ በቅርብ ይከተለው ከነበረው ኤርትራዊው አብራር ዑስማን ጋር ያመለጠው። አብራር ኡስማን በ2012 የዓለም ወጣቶች ሻምፒዮና በ5000 ሜትር የብር ሜዳሊያ ተሸላሚ እንደነበር ይታወሳል። 400 ሜትር ሲቀራቸው፣ እንዲያሁም አብራር ለጥቂት ጊዜ ቀዳሚነቱን ይዞ ነበር። በመጨረሻው 100 ሜትር ላይ ነው ኬንያዊው እንደ ጉድ አምልጦ በ28 ከ04 በአንደኝነት የጨረሰው። የግሉን ፈጣን ጊዜም አሻሽሏል። ኤርትራዊው አብራር ኡስማን በአንዲት ሴኮንድ ተቀድሞ ሁለተኛ ሆኗል። 28 ከ05 መሆኑ ነው ጊዜው። በሦስተኝነት እኩል በ28 ከ34 የገቡት በ2014 የፍራንክፈርት ማራቶን አሸናፊ የ37 ዓመቱ ኬንያዊ ማርክ ኪፕቱና ኢትዮጵያዊው ኃይለማርያም አማረ ናቸው። የሴቶቹን ያሸነፈችው የኬንያ አትሌትናት ፔሪስ ቼፕቺሪር ትባላለች። 31 ከ34 ነው ጊዜዋ። ሩት ጄቤ ሁለተኛ ተዋበች መኑ ከኢትዮጵያ ሶስተኛ። እዚያው አውሮፓን ቆይ ከፈረንሳይ ወደ ሩሲያ ስንዘልቅ የዓለሙ ጸረ ጉልበት ሰጪ መድኃኒት ተቆጣጣሪ መሥሪያ ቤት ዋዳ ሶስት ሺህ ግድም የደምናሙና ከሩሲያ አትሌቶች መውሰዱን እናገኛለን። ዋዳ ይህን የምርመራ ዘመቻውን የጀመረው አንድ በጀርመን የተዘጋጀ ጥናታዊ ፊልም ያቀረበውን ክስ ተመርኩዞ ነው። የሩሲያ ስፖርት ሚኒስትር ቪታሊ ሙትኮ ባቀረቡለት ጥያቄ መሠረት አንድ የመቆጣጠሪያ መሥሪያ ቤቱ ኮሚቴ ሀገሪቱን እንደ ጎበኛ አረጋግጠዋል። በቀረቡብን ክሶች ላይ ግልጽ ምርመራ ያካሂድ ዘንድ እንደምንተባበርም ገልጸናል ሲሉ አስረድተዋል። ኤአርዲ በተባለው የጀርመን ዜና ማሰራጫ የተላለፈ ፕሮግራም ከሩሲያ አትሌቶች 99 በመቶ የሚሆኑት የተከለከለውን ሕገ ወጥ የጉልበት ሰጪ መድኃኒት ይጠቀማሉ ሲል ይከሳል። ፕሮግራሙ በተጨማሪ አትሌቶች ይህንኑ የተከለከለ ጉልበት ሰጪ መድኃኒት መጠቀማቸውን ለመደበቅ የሩሲያ አትሌቲክስ ፌዴሬሽንም ተባብሯል ሲል ይወነጅላል። የሩሲያ አትሌቲክስ ፌዴሬሽን ግን የቀረበብን ክስ በሐሰት ላይ የተመሠረተ ነው ሲል አጣጥሎ ዓለም አቀፉ አትሌቲክስ ፌዴሬሽን የጀመረው የራሱ የምርመራ ዘመቻ መኖሩን አስታውሷል። አድማጮችህን በዚሁ ላብቃና ለሀገር ውስጥ እግር ኳስ ስፖርት ዜና ወደ አዲስ አበባ ልውሰዳችሁ። ገዛኝ ጽዮን መስቀል እየተጠባበቀ ነው። አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ የአንደኛ ዙር ዘጠነኛ ሳምንት ጨዋታ በአዲስ አበባ እና በክልል ከተሞች ትናንትና እና ከትናንት በስቲያ ተከናውነዋል። ከትናንት በስቲያ ቅዳሜ በአዲስ አበባ ስታዲየም ባለ ብዙ ደጋፊው ኢትዮጵያ ቡና እና ሐዋሳ ከነማ ነበሩ። ጨዋታው በተጀመረ በዘጠነኛው ደቂቃ ታፈሰ ተስፋዬ ሐዋሳ ከነማን ቀዳሜ ያደረገች ጎል አስቆጥሯል። ሐዋሳ ከነማ በስጋት ቀጠና ውስጥ በመሆኑ ከዚያ ለመላቀቅ ጨዋታውን አሸንፎ ወይም ነጥብ ተጋርቶ ለመውጣት የመከላከሉንና የማጥቃቱን ተግባር በህብረት ተወጥቷል ማለት ይቻላል። ከረፍት መልስ መጠነኛ የማጥቃት የበላይነት የነበረው የቡና ተደጋጋሚ የግብ ሙከራዎች በሐዋሳ ከነማ በረኛና ተከላካዮች ተመክቶ ከሽፎበታል። ቡና አቻ ያደረገችውን ጎል ያገኘው በሰማኒያ ሰባተኛው ደቂቃ በተገኘ ፍጹም ቅጣት ምት ሲሆን የቡድኑ ሁለገብ ተጫዋች ቢኒያ ማሰፋ ኳስ ተመረባ አዋህዷል። ከሁለቱም በኩል አንዳንድ ተጫዋቾች በጥፋት በቀይ ተባርሮባቸዋል። ተጫዋቾች ቀይ ካርድ ሲመዘዝባቸው ዳኛውን ለመደብደብ ሲጋበዙና የያዙኝ ልቀቁኝ ዘንድሮ ብሶበታል። የተጫዋቾች የሥነ ምግባር ጉድለት ያልተቀረፈ ችግር ነው። በተቃራኒው በተለይ የቡና ደጋፊዎች በኩል እየታየ ያለው መልካም የስፖርታዊ ጨዋነት አስገራሚና አስደሳች ሆኗል። ቡና አንድ ለባዶ እየተመራም ባለበት ደጋፊው እስከ መጨረሻው ቡድኑን በማበረታታት ያልተቋረጠ ድጋፍ በመስጠት ያሳየው የባህሪ ለውጥ አስደናቂ ነበር ማለት ይቻላል። ቀጥሎ የተጫወቱት የኢትዮጵያ ንግድ ባንክና አዳማ ከነማ ቀዝቀዝ ባለ የጨዋታ ሂደት አንድ ለአንድ አቻ ተለያይተዋል። ትናንት በአዲስ አበባ ስታዲየም ቅዱስ ጊዮርጊስ መብራት ኃይልን ሁለት ለአንድ ረቷል። በተሰራበት ጥፋት የተሰጠውን ፍጹም ቅጣት አስቆጥሮ ጊዮርጊስን አሸንፎ እንዲወጣ ያደረገው አዳነ ግርማ ነው። የቅዱስ ጊዮርጊሱ ዋና አሰልጣኝ ብራዚላዊው ዶስ ሳንቶሽ ከጨዋታው በኋላ በሰጡት አስተያየት ችግሮች ነበሩብን፣ ከረፍት መልስ አስተካክለናል። የተጋጣሚያችን የመሀል ተጫዋቾች ጥንካሬ ደግሞ ጨዋታውን ከባድ አድርጎብናል። ዋናው ጉዳይ ውጤት ነው እና ሶስት ነጥብ ማግኘታችን ለጊዮርጊስ ደጋፊዎች እና እኔን ከተጫዋቾቹ ጋር አስደስቶናል ብለዋል። አቶ አጥናፉ አለሙ የመብራት ኃይል ዋና አሰልጣኝ በበኩላቸው ከዛ ለጨዋታ እንግዲህ እንዳያችሁት በጣም ጥሩን ጨዋታ ነው ያደረግነው። እንግዲህ ጥሩነቱ ብዙ ጊዜ መገለጫው ያው ውጤቱን መቀየር ነው። ለውጤት መቀየር የሚሆኑ ብዙ ነገሮችን ሰጥተናል። ግን አጋጣሚ የሆነው እንግዲህ አንዳንዴ ትቀበያለች። ለጨዋታው ሂደት ሂደትና ለተጫዋቾቻቸው ችግር የነበረው በየደቂቃው ይሰማ የነበረው የፊሽካ ድምፅ ጨዋታውን እንዳበላሸው ተናግረዋል። ሲዳማ ቡና ወላይታ ዲቻን ሁለት ሁለት ለባዶ በማሸነፍ የደረጃ ሰንጠረዡን በአስራ ሰባት ነጥብ መሪነቱን መልሶ ተረክቧል። ከመሪው እስከ አራተኛ ደረጃ ያሉት ቡድኖች የሚበላለጡት በአንድ ነጥብና በጎል ልዩነት ነው። ሲዳማ ቡና በአስራ ሰባት መከላከያ በአስራ ስድስት ቅዱስ ጊዮርጊስ በአስራ አምስት ኢትዮጵያ ቡና በአስራ አራት ነጥብ ከአንደኛ እስከ አራተኛ ያለውን ስፍራ ይዘዋል። ሶስት ቡድኖች ደግሞ በእኩል አስራ ሶስት ነጥብ ተፋጠዋል። ከአዲስ አበባ ወደ ግብጽ ስናቀና በዚያ በአንድ ወጣት ተጫዋች ላይ ባጋጠመው ድንገተኛ ሞት የግብጽ ሊግ በሀዘን ላይ ተቀምጧል። በመኪና አደጋ ያረፈው የአልኢሳር ተጫዋች ዩሱፍ ሙሄ ወደ አሌክሳንደሪያ ከተማ በመጓዝ ላይ ያለ ባጋጠመው የመኪና አደጋ መሞቱ ነው። በዚሁ ምክንያት ሟቹ የሚጫወትለት አልኢትሃድ የነበረበትን ግጥሚያ ለሌላ ጊዜ ማራዘሙ ታውቋል። አመሰግናለሁ ገዛኝ። ወደ እንግሊዙ ፕሪሚየር ሊግ ስንሸጋገር የእንግሊዝ ፕሪምየር ሊግ በቦክሲንግ ዴይ ከመጠመዱ በስተቀር የስፔን የኢጣሊያ የጀርመንና የሌሎች ሊጎች በገናና በአዲሱ ዓመት በዓል በረፍት ላይ ይገኛሉ በእንግሊዝ ፕሪምየር ሊግ አንድ ቡድን በሳምንት ሦስት ግጥሚያዎችን ያደርጋል በዚህ በቦክሲንግ ዴይ መርሃ ግብር መሠረት ቦክሲንግ ዴይ ሲጀመር ቼልሲ ማንቸስተር ሲቲና ማንቸስተር ዩናይትድ በአቻ ውጤት ነጥብ ሲጥሉ አርሰናል ግን ድል ቀንቶታል ደረጃውንም ከስምንት ወደ አምስት አሻሽሏል። ሳውስ ሃምተንና ቼልሲ አንድ ለአንድ ሲለያዩ ያሳዩት ጨዋታ በሁለቱም በኩል ጠንካራ ነበር። ማንቸስተር ሲቲ ተሟሙቶ ሁለት አቻ መለያየቱ ከመሪው ቼልሲ ጋር ያለውን ልዩነት እንዳያሰፋ አድርጎታል። ማንቸስተር ዩናይትድ ደግሞ አሸንፎ ለመውጣት ይችል ነበርና ያደረገውን ከፍተኛ ጥረት መና ያስቀረው አሞራው የተቀናቃኙ ቡድን ግብ ጠባቂ ነው። ያንግ ሩኒ እና ቫምፐርሲ ተደጋጋሚ የጎል ሙከራዎችን ቢያደርጉም ግብ ጠባቂው አክሽፎባቸዋል። ዜሮ ለዜሮ ነው የተለያዩት። በቦክሲንግ ዴይ መጀመሪያ ጨዋታ ድሌ ቀናው አርሰናል ኩዊንስ ፓርክ ሬንጀርስን ሁለት ለአንድ ሸኝቷል። ሌሎቹ አብዛኞቹ ግጥሚያዎች የተጠናቀቁት በአቻ ውጤት ነው። ቦክሲንግ ዴይ ግጥሚያ ሰሞኑንም ይቀጥላል። በደረጃ ሰንጠረዡ ላይ ልዩነት አልተፈጠረም። ቼልሲ በ46 ማንቸስተር ሲቲ በ43 እና ማንቸስተር ዩናይትድ በሰላሳ ስድስት መሪነታቸውን አጠናክረው ቀጥለዋል። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌነኝ። ሰላም፣ ደህና ቆዩ። ሰሎሞንን እናመሰግናለን። ወደ ተከታዩ ዝግጅት እንለፍ። አፍሪካ ነክ ርዕሶች በኢትዮጵያ በመጪው ግንቦት ወር ለሚካሄደው ምርጫ ዝግጅት እንደተጀመረ ይታወቃል። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ ወይም የመብት መገለጫ መሳሪያ እንደሆነ፣ ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ የዲሞክራሲ ማምጫ ዘዴ እንደሆነ አቶ ግርማ ሞገስ ይናገራሉ። አቶ ግርማ በሙያ ኤሌክትሪካል ኢንጂነር ሲሆኑ ስለ ሰላማዊ ትግል መጽሐፍ ደርሰዋል። ስለ ምርጫ አካሄድም ብዙ እየጻፉ ናቸው። አቶ ግርማን ያነጋገረቻቸው የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳሐዬ ነች። አቶ ግርማ ሞገስ ስለ ምርጫ አንድ ግልጽ መሆን ያለበት ነገር አለ በማለት ዲሞክራሲ በሰረጸባቸውና ባልሰረጸባቸው ሀገሮች ስለሚኖረው ይዘት በማብራራት ይጀምራሉ። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ መገለጫ ወይንም የመብት መገለጫ መሳሪያ ነው። ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ ዲሞክራሲ ማምጫ ነው። የሰላማዊ ትግል አካል ነው። ዲሞክራሲ ባልሰረጸባቸው ሀገሮች ፍትሐዊና ነፃ ምርጫ ይደረጋል ብለን መጠበቅ የለብንም። ዲሞክራሲ በሰረጸባቸው ሀገሮች ነጻና ፍትሐዊ ምርጫ በመደረጉ ነው የዲሞክራሲ መገለጫ ነው የምንለው። ዲሞክራሲ በሰረጸባቸው ሀገሮች ያለውን ሁኔታ ዲሞክራሲ ባልሰረጸባቸው ሀገሮች የምንጠብቅ ከሆነ ላም ባልዋለበት ኩበት ለመልቀም ተሰማርተናል ማለት ነው። አቶ ግርማ በምርጫ የሚሳተፉት ፓርቲዎች ሚና ህዝቡን ማደራጀት፣ ማስተማር ማስተማርና ለምርጫ ማብቃት እንደሆነ ገልጸዋል። የሰላም ትግል ፍልስፍና ምን ይላል? ዲሞክራሲ ባልሰረጠባቸው ሀገሮች የህዝቡ ነፃ አውጪ ህዝቡ ራሱ ነው ይላል። ቡድኖች አይደሉም። ጫካ የተከማቹ ቡድኖች ወይ ውጭ ሀገር የተሰባሰቡ ቡድኖች ወይንም ሀገር ቤት አይደለም። የምርጫ ፓርቲዎች ሚና ምንድን ነው? ህዝቡን ማደራጀት፣ ማስተማርና ለዛ ማብቃት ነው። ታግለው ማታገል ነው። ፓርቲዎች መራጩ ህዝብ በብዛት ወጥቶ እንዲመዘገብ ማድረግ አለባቸው። ምርጫ ከተሰጠ በኋላና ድምፅ ከተቆጠረ በኋላ በብዛት የወጣው ህዝብ ድምፁን ማስከበር አለበት። ከስርቆት ማዳን አለበት። ለዛ ማደራጀትና ማዘጋጀት አለባቸው። እንደገና የምርጫ ፓርቲዎች የሚያቀርቧቸው እጮች ኢህአዴግ ከሚያቀርባቸው እጮች በትምህርትም፣ በአላማ ጥናትም፣ በሁሉ ነገር የተሻሉ መሆናቸው ማረጋገጥ አለባቸው። በመጨረሻ ላይ ድምፅ ሲቆጠር የእጩዎችን ድምፅ በትክክል መቆጠሩን የሚታዘቡ ታዛቢዎች አሉ። ተቃዋሚ ፓርቲዎች መልምለው የሚያቀርቧቸው እነኛም ሰዎች በአላማ ጽናት ያላቸው፣ በዲሲፕሊን የታነጹና በፍራቻ ወደኋላ የማይሉ ማድረግ አለባቸው። እነዚህ ነገሮች ካሟሉ ተቃዋሚ ፓርቲዎች የተሻለ ሊሰሩ ይችላሉ ብዬ ገምታለሁ። አቶ ግርማ ሞገስ ኢትዮጵያ ውስጥ የሚካሄደው ምርጫ ተገቢውን መልክ እንዲይዝ መንግስት ማድረግ ስለሚገባው ነገሮችም ዘርዝረዋል። በመንግስት በኩል ደግሞ የሚዲያ ሰዓት ለተቃዋሚዎች መልቀቅ እንደገና በመንግስት እጩዎችና በተቃዋሚ ፓርቲ እጩዎች መካከል ውይይትና ክርክር ሲደረግ ህጎችና ደንቦች ይኖራሉ። እጩዎች የሚሏቸውና የማይሏቸው ነገሮች፣ በዛ ላይ የተመሰረተ ውይይት እንዲካሄድ ግን ውይይቱ ግልጽና ህዝብ በህይወት የሚያዩ እንዲሆን ቢያደርግ ጥሩ ነው። መንግስት በቀደም እሁድ ታህሳስ አስራ ሁለት ቀን የተመረጡ የህዝብ ታዛቢዎች አንዳንድ አካባቢ ጉድለቶች አሉ። ባለፈው እሁድ ሁለት መቶ ሀያ አምስት ሺህ የህዝብ ታዛቢዎች ወይም ምርጫ አስፈጻሚዎች ተመርጠዋል። እነኚህ ናቸው ኋላ ካርድ የሚይዙት ካርድ የሚሰጡት ካርድ የሚቆጥሩት ኮሮጆውን የሚቆጣጠሩት ከነኚህ ውስጥ ያለፈው እሁድ። የኢህአደግ አባል የሆኑ ሰዎች ተመርጧል። ስለሆነም የምርጫ ቦርድ ህግ እንደሚለው እነኚህ የህዝብ ታዛቢዎች ገለልተኛ እንዲሆኑ እርማት ማድረግ አለበት፣ ቢያደርግ ጥሩ ነው። በእጩዎች ላይ በፈለጉበት ሄደው ቅስቀሳ ሲያደርጉ ወከባዎች አለማድረግ፣ መጨረሻ ላይ የሚቀርቡ የእጩዎች የተቃዋሚ ፓርቲ እጩዎች ታዛቢዎች በምርጫ ጣቢያዎች ቆሞ የመጨረሻ ድምፅ ሲሰጥ ሲታዘቡ አለማዋከብ፣ አለማባረር እነኝ እነኝም ቢያደርግ የተሻለ ምርጫ ሊደረግ ይችላል። መንግስት ለዲሞክራሲ እድገት በኢትዮጵያ አስተዋጽኦ አድርጓል ማለት ይቻላል። ከዚህ በፊት ኢትዮጵያ ውስጥ በተካሄዱት ምርጫዎች የተስተዋሉና መታረም ያለባቸው ያሏቸውን ነጥቦችንም አቶ ግርማ አንስተዋል። በፊት ሲደረግ የነበሩ ምርጫዎች መንግስት በተለይ ሁለት ሺህ ሁለት ላይ ለተቃዋሚዎች በቂ ሚዲያ አልሰጠም። ውይይቱ በ ቴሌቪዥን ኤዲት አድርገው ነው ለህዝብ የለቀቁት። ያ ያ ነገር መወገድ አለበት። በየቦታ እጩዎችን ማሳደድ ነበር፣ መቆም አለበት። ቅስቀሳዎች ሲደረጉ ወከባዎች ነበሩ፣ መቆም አለበት። ምርጫ እንዳይሰረቅ ትብብር ማድረግ አለበት። አቶ ግርማ ሞገስ ባለፉት ምርጫዎች በተቃዋሚዎች በኩል የተንጸባረቁት ድክመቶችንም ጠቁመዋል። ባለፈው ምርጫ ተቃዋሚዎች ቀደም ብለው ለህዝቡ ምርጫ እንደሚገቡ አሳውቀው ህዝቡን ማስተማርና ማደራጀት ወይንም የምርጫውን አውራ ጎዳና ማሳየት አያደርጉም ነበረ። በአሁኑ ጊዜ በቅርብ እንዳየ ነው የአንድነት ፓርቲ ከማንኛውም ቀደም ብሎ አውራ ጎዳናውን ለህዝብ ይፋ አደረገ። በህዝብ ላይ ነው መተማመነው ብሏል። ያንን ግልጽ አደረገ እና ያ ማድረጉ ጥሩ ነው። እንደገና አሁን ተደራጅ ብሏል ለምርጫ ለሁለት ሺ ሰባት እሱም ጥሩ ነው። እነኚህ ነገሮች ሁሉ ከቀድሞ መሻሻል አለባቸው። ቀደም ብሎ በተደረጉ ምርጫዎች በግማሽ ልብ ነበር ሲሰራ የነበረው ገዢው ፓርቲ ኢህአዴግ። እንደገና ለመመረጥ ሲቀርብ በኢኮኖሚ በመሰረተ ልማት ዝርጋታ ድህነትን ለመቀነስ በሚያደርጋቸው ጥረቶች እና በሌሎችም ያገኛቸው ስኬቶች ላይ ተመርኩዞ በበለጠ ለመስራት ራዕይ ያለኝ ብሎ ሊቀርብ ይችላል። ተቃዋሚ ፓርቲዎችስ በምርጫ ለማሸነፍ ምን ራዕይ ይዘው መቅረብ ይኖርባቸዋል ይላሉ ለሚለው ጥያቄ አቶ ግርማ ኢትዮጵያን ወዴት እወስዳታለሁ የሚለውን ነጥብ በግልጽ ማስቀመጥ እንዳለባቸው ገልጸዋል። ተቃዋሚው እድል ቢሰጠው ወዴት ወስዳታለው የሚለውን በግልጽ ማስቀመጥ አለበት። ከዛ በመለስ ደግሞ በአሁኑ ሰዓት ኢትዮጵያ በተለይ የኢትዮጵያ ሕዝብ በምን ሁኔታ ላይ እንደሚገኝ በግልጽ ማስቀመጥ አለበት። የመብት ጉዳዮች መነሳት አለባቸው። አንድ የእስረኞች ጉዳይ መፈታት መጠየቅ አለበት። የሁለተኛ ነው። ሶስተኛ የኩሽና ፖለቲካ ተቃዋሚ ፓርቲዎች የምርጫ ፓርቲ ናቸው። ከህዝቡ ጋር የሚያስተሳስራቸው የህዝቡ የዕለት ዕለት ኑሮ ነው። ያንን በዝርዝር ያውቃሉ ወይ? ስለ አተር ዋጋ፣ ስለ ባቄላ ዋጋ፣ ስለ ሽንኩርት ዋጋ፣ ስለ ድንች ዋጋ መናገር ይችላሉ ወይ? እኔ ድሉ ቢሰጠኝ እነዚህ ነገሮች አስተካክላለሁ ብለው ህዝቡን ወደ ራሳቸው ለመሳብ ይችላሉ ወይ? እነኚህ ነገሮች በጣም አስፈላጊ ናቸው። የኑሮ ውድነት ሲጠቃለል ለምሳሌ አንድ ሰው አዲስ አበባ ከተማ ግራ ቀኙ ሲያይ የከተማዋ ውበት እየጨመረ ሄዷል። በሌላ በኩል በዛው ከተማ ውስጥ የሚኖረውን ከቦታ ቦታ የሚንቀሳቀሰውን ህዝብ ስታይ ከከተማ ውበት ጋር አብሮ እያማረ አልሄደም። ያ የሚያሳየው የህዝቡን የኑሮ ውድነትና የኑሮ ውድነት በህዝቡ ላይ ያደረሰውን ጉስቁልና ነው። ስለሆነም ተቃዋሚ ፓርቲዎች ይሄ መንግስት በህንፃ እና በሌሎች ስራዎች ላይ የሰራውን ማርክ በትክክል መስጠት ምስጋናቸውን በማቅረብ ከግንባታው ጋር ተያይዞ የህዝቡ ኑሮ መሻሻል ነበረበት፣ እኛም ብትመርጡን ይህንን አሟልተን መሄድ እንችላለን ብለው ማለት መቻል አለባቸው። ተቃዋሚ ፓርቲዎች በምርጫ ዘመቻ ኢትዮጵያ ውስጥ ያሉት ተቃዋሚ ፓርቲዎች አሁን እርስዎ የዘረዘሯቸውን ነጥቦች ለማሟላት የሚያስችል ብቃት አላቸው ብለው ያምናሉን ለሚለው ጥያቄ በመጪው ሰኞ በሚቀርበው ሁለተኛ ክፍል ዝግጅታችን መልስ ይሰጣሉ። አፍሪካ ነክ ርሶች ፕሮግራምን ነበረ ያደመጥ ነው። በመቀጠል የሚቀርበው የምሽቱ ፕሮግራም ጤና ነው። አዘጋጅና አቅራቢ ሰሎሞን አባተ። በገጠራማ የደቡብ ምስራቅ ጊኒ መንደር ውስጥ አንድ ትንሽ ልጅ በኢቦላ ምክንያት ከሞተ ድፍን ዓመት ሆነ። ያ ልጅ የዚህ የአሁኑ ምዕራብ አፍሪካን ያስጠበበ ወረርሽኝ የመጀመሪያው ሰለባ እንደነበረ ተመራማሪዎቹ ይስማማሉ። ከዚያ ወዲህ እስከ ዛሬ በዘለቀው ጊዜ ቢያንስ 2597 ሰዎቿ በኢቦላ ቫይረስ ተይዘውባታል። ጊኒ ይበልጥ የተጠቁትና ወላፈኑ የበረታባቸው ግን ጎረቤቶቿ ሴራ ሊዮንና ላይቤሪያ ናቸው። ሴራ ሊዮን በያዝነው ታህሳስ ውስጥ አዲስና የተጠናከረ ዘመቻ መጀመሯን ሪፖርተራችን አንሉክ ከዳካር ሴኔጎል የላከችው ዘገባ ይጠቁማል። አሁን ሴራ ሊዮን ጥረቶቿን ያማከለችው በሰሜንና በምዕራብ ክፍሎቿ ላይ ነው። ሰው ላለፈው ገና በርከት እያለ እንዳይሰበሰብ መንግሥቱ እገዳ ጥሏል። የፖርት ሎኮ ወረዳ ሰው ያለፈውን ሳምንት የፈረንጅ ገና ያሳለፈው ወትሮ ከሚያደርገው መገናኘትና ፈንጠዝያ በተለየ ሁኔታ ሁሉም በየቤቱ ሆኖ ደጁን ዘግቶ ነው። የጤና ባለሙያዎች ታዲያ ከቤት ቤት ይዞሩ ነበር። የጤና ባለሙያዎቹ ይበልጥ ሰው ማግኘት ሰውን በተሻለ ሁኔታ ማስረዳት እንዲችሉ በየቤቱ የታመመ ሰው ካለም እንዲወጣ ለማድረግ ዕድል ለመፍጠር ሲባል ነው ሰው እንዳይንቀሳቀስ የተደረገው። ይህ ሥራ አሁንም እንደቀጠለ ነው። የሥራው አንዳንድ ክፍሎች ሰው ከወረዳይቱ እንዳይወጣም ሌላ ከውጭ እንዳይገባም የሚከለክሉ ናቸው። መረባበሽ እንዳይኖር ማለት ነው። የሴራሊዮን ጤና ጥበቃ ሚኒስቴር ቃል አቀባይ ሲዴ ቱኒስ ናቸው። ዋና ከተማይቱን ፍሪታውን ጨምሮ በተለይ በምዕራብ አካባቢዎች አሁንም የቫይረሱ መተላለፍ እጅግ የበዛ መሆኑን የዓለም የጤና ድርጅት አስታውቀዋል። ባለፈው ኅዳር የመያዙና የመታመሙ ቁጥር በእጅጉ ጨምሮ ታይቷል። በቂ የኢቦላ ሕክምና ማዕከላት አልነበሩም። የታመሙትም በየቤቱ እንዲቆዩ ተደርጓል። የአሁኑ ዘመቻ ባለፈው ታህሳስ 8 ሲጀመር ግን በኢትዮጵያ አቆጣጠር አምስት አዳዲስ የሕክምና ተቋማት ተከፍተው ነበር። የአምቡላንሶች ቁጥር ከ16 ወደ 49 ጨምሯል። አስር ተጨማሪ የምርመራ ላቦራቶሪዎች ተከፍተዋል። አምስቱ እዚያ ወረርሽኙ በበረታበት ምዕራብ አካባቢ ነው ያሉት። ስለዚህ እነዚህ አገልግሎቶች የታመሙ ሰዎችን ወይም የተጋለጡትን ማግኘት አለባቸው። ለዚህ ነው ዘመቻውን ማጠናከር ያስፈለገው። በማህበረሰቦች በራሳቸው የሚሰራ ነው ስራው። የራሳቸው አነቃቂዎችና አስተባባሪዎች የራሳቸው ንክኪ አነፍናፊዎች አሏቸው። የቅኝትና የፍለጋው ጥረት አካል ናቸው። የየአካባቢው ባለስልጣናት ሂደቱን ያስተባብራሉ፣ ይመራሉ። በምዕራቡ ክልል በተጠናከረው ጥረት ሰው በጤና ጥበቃ ሥርዓቱ ላይ መተማመን እንደገና እያዳበረ ነው። እንዲያውም እየመጡ ታመናል የሚሉም አሉ። በእርግጥ የዚህን ጥረት ውጤት ለማየት ሴራሊዮን ገና ብዙ ሳምንታት ማሳለፍ ሊኖርባት ይችል ይሆናል። የዓለም የጤና ድርጅት ግን በአዲስ ሁኔታ የሚያዘው ሰው ቁጥር ከቀድሞ አስፈሪ ሁኔታ ገታ እያለ እንደሆነ እየተናገሩ ነው። ጤና ይስጥልኝ ከጤና ዝግጅት ፕሮግራማችን ሊጠናቀቅ አንድ ሁለት ደቂቃዎች ናቸው ያሉት። ሶሎሞን፣ አጫጭር መረጃዎች አሉ? አጫጭር መረጃዎች አሁን አሉኝ። እንግዲህ ለማጠቃለያ ያህል ከምንዛሬ ልጀምርና ዛሬ አንድ የዩናይትድ ስቴትስ ዶላር ሀያ ብር ከሀያ ሳንቲም ተመንዝሯል። እርስዎ አንድ ዶላር ካሎት ሀያ ብር ከአስር ሳንቲም ያገኛሉ። አንድ ዶላር ከፈለጉ ደግሞ መግዛት ሀያ ብር ከሰላሳ ሳንቲም መክፈል ይኖርቦታል አንድ የእንግሊዝ ፓውንድ ሰላሳ አንድ ብር ከሰላሳ አራት ሳንቲም ነው አንድ ዩሮ ሀያ አራት ብር ከሀምሳ ስድስት ሳንቲም ነው ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ባገኘሁት መረጃ መሰረት ነገ ሙሉ ኢትዮጵያ ፀሐያማ ነው የምትሆነው አዲስ አበባ ከፍተኛ ሙቀቷ ሀያ አራት ዝቅተኛው ስድስት ነው የሚሆነው በኢትዮጵያ ከፍተኛው ሙቀት የጋምቤላው አርባ ዲግሪ ሴልሺየስ ይሆናል ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ አራት ዲግሪ ሴልሽየስ ይሆናል። ጅማና መቀሌም አምስት ናቸው። አዲስ አበባ ስድስት፣ ባህር ዳር ሰባት፣ ሐረር ዘጠኝ፣ ከአስር በታች ሆኑት ማለት ነው። በታሪኩ ስንመለከት አጼ አምደ ጽዮን ቀዳማዊ የዛሬ 682 ዓ ም ዓመት በ325 ዓ ም የደቡብ ዘመቻ አደረጉ። በዚሁ እንሰናበት ቆንጅት አድማጮች በዚሁ ሙዚቃ እንሰናበታችኋለን። ዲ ኦሪዮርስ የተጫወቱት ነው። ዋት አር ዩ ዱንግ ኦን ኒው ይርስ ኢቭ የአዲስ አመት ዋዜ ማለት ምንድን ነው? ምሰሪው ልጋብዝሽ ይሆን እያሉ ነው። በእኛ በኩል ነገ ማት አብረን እንድናመሽ እንጋብዛችኋለን። እስከ ዋዜማውም አብረን እንቆይ እንጋብዛለን። ደህና ደሩ። ወደ ትግርኛ ቋንቋ ስርጭት እናልፋለን። When it's exactly twelve o'clock at night Welcoming in a new year New Year Maybe I'm crazy to suppose I'd ever be the one you chose out of the thousand invitations you read. The voice of America. The